the ድምፅ ራዲዮ የአማርኛው አገልግሎት በየቀኑ ከምሽት ሶስት ሰዓት እስከ ሁለት ሰዓት በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሬን ለማቅረብ እፈልጋለሁ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። ካለፉት ሁለት መግለጫዎች ያገኘነው ልምድ እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂ ይጀምራል። ተቃዋሚ ፓርቲ እንጠላት ብሎ ነው የሚመድበው። የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ። የሁለቱም ዝርዝር በእለቱ አብይ ርዕስ ይቀርባሉ። በሁለተኛው ፕሮግራማችን አጋማሽ መደበኛዎቹ ስፖርትና ጤና ተዘጋጅተዋል። ቀደም ብሎ ግን በኢህአዴግ ስብሰባ ላይ ትንታኔ ይኖረናል። ጤና ይስጥልን እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 25 2007 ዓ.ም ነው። የምናስተናግዳችሁን የአዳነች ፍስሀዬና አዲሱ አበበንን። በቅድሚያ የምሽቱን የዓለም ዜና እናሰማለን። የደቡብ ሱዳን መንግሥትና ተቃዋሚዎች ካለፈው ቅዳሜ ጀምሮ ሥራ ላይ የዋለውን የተኩስ አቁም ስምምነት በመጣስ እየተወነጃጀሉ ነው። ማርት ቫንደር ወልፍ ማምሻውን ከአዲስ አበባ የላከችውን ዘገባ

ቀድሞ የደቡብ ሱዳን ምክትል ፕሬዝደንት የነበሩና ኋላም የአማጺዎች መሪ የሆኑት ሬክ ማሻር ዛሬ ማምሻውን አዲስ አበባ ውስጥ በሰጡት መግለጫ የተኩስ አቁሙን ስምምነት ባለማክበር የመንግስትን ወታደሮች ከሰዋል። እስከ ዛሬ ጠዋት በዩኒቲ ስቴት ውጊያ እየተካሄደ ነው። የደቡብ ሱዳን መንግስት የማይቆጣጠራቸው ወታደሮች አሉ እነዚህ መንደሮችን እያቃጠሉ ሲቪሎችንም እየገደሉ ነው። የሆነ ሆኖ የደቡብ ሱዳን ጦር ሰራዊት ቃል አቀባይ ኮሎኔል ፊሊፕ አጎር በበኩላቸው ተጨማሪ ቦታዎችን ለመቆጣጠር በመጀመሪያ የሪያክ ማቻር ታማኝ ወታደሮች ናቸው የፕሬዝደንት ሳልቫኪር ታማኝ ወታደሮች ላይ ጥቃት የከፈቱት ይላሉ። ፕሬዚደንት ሳልቫ ኪር ጠንከር ያለ ቅራኔ እያሰሙም ቢሆን ባለፈው ረቡዕ የተኩስ አቁሙን ስምምነት ፈርመዋል። ስምምነቱ ከአገሪቱ ዋና ከተማ ጁባ የታጠቁ ኃይሎች ሁሉ እንዲወጡ፣ በዘጠና ቀናት ውስጥ የጋራ ሽግግር መንግስት እንዲመሰረትና የተቃዋሚዎቹ መሪ ሪያክ ማሻር ምክትል ፕሬዚደንት እንደሚሆኑ ይገልጻል። ማቻር ግን የእርስ በእርስ ውጊያው መቀጠል የሰላም ስምምነቱን ለአደጋ አጋልጧል ይላሉ። መንግስት የሰላም ስምምነቱን ለመፈጸም የፖለቲካ ፍላጎት እንዳለው እንጠራጠራለን። የመንግሥት አካላት በአንድነት በሰላም ስምምነቱ ተስማምተዋል ወይስ በመካከላቸው መከፋፈል አለ? ካሁን በፊት በደቡብ ሱዳን መንግስትና ተቃዋሚዎች መካከል የተደረሱ ስምምነቶች ወዲያው እንደተፈረሙ እንደሚጣሱ አይዘነጋም። የአሁኑን ስምምነት የሚያደናቅፉ ላይ የጉዞና የገንዘብ እቀባ ለማድረግ የተባበሩት መንግስታት ድርጅት ዝቷል። ጽንፈኛው እስላማዊ ቡድን ቦኮ ሀራም ባለፈው ቅዳሜ ርቆ በሚገኝ መንደር ላይ 56 ሰዎችን እንደገደለ የናይጄሪያ ቦርኖ ክፍለ አገር አስተዳዳሪ በማይዱ ጉሪ ተናግረዋል። ካሼ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። አማጽያኑ ክርስቲያንንና ሙስሊምን የማይለዩ መቅሰፍቶች ናቸው ብለዋል። ቦኮ ሃራም በቦርኖ እና በሁለት ሌሎች በሰሜን ምስራቅ ክፍላተ አገር ላይ እስላማዊ ቃሊፌት ለመመስረት የጥቃቶችና የአጥፍቶ መጥፋት ፍንዳታዎች ዘመቻ በማካሄድ አገሪቱን እያመሰ መሆኑ ይታወቃል። ለስድስት ዓመታት ያህል በዘለቀው የግጭት ዘመቻ ምክንያት 1.5 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል በብዙ ሺህ የሚቆጠሩ ደግሞ ሕይወታቸውን አጥተዋል ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትናንት ዘግቧል ማዕቀብ የምትጥለውም የንግድ ምስጢሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ዋሽንግተን ፖስት ጋዜጣ ስማቸው ያልተገለጸ የፕሬዚደንት ባራክ ኦባማ አስተዳደር ባለስልጣንን ጠቅሶ በዘገበው መሰረት ዩናይትድ ስቴትስ በአሁኑ ወቅት ማዕቀቦቹን ስለመጣሉ ጉዳይ ገና አልወሰነችም። ሆኖም በቅርቡ ይወሰናል ተብሎ ይጠበቃል። ፕሬዚደንት ኦባማ ከጠቅላይ አቃቤ ሕግና ከሀገሪቱ የውጭ ጉዳይ ሚኒስትር ጋር በመመካከር በዩናይትድ ስቴትስ ተቋማት ላይ የስለላ ተግባር በመፈጸም የገንዘብ ጥቅም ለማግኘት ሲል መሰል መረጃን በተቀበለ አካል ላይ የሀገሪቱ የገንዘብ ሚኒስቴር ንብረት የማገድና ንብረት እንዳይዘዋወር የማድረግ ስልጣን እንዲኖረው ባለፈው ሚያዝያ ወር ትዕዛዝ ፈርመዋል። ቻይና በአሜሪካ ኩባንያዎችና በመንግስታዊ ኢላማዎች ላይ የሳይበር ስለላ በመፈጸም ስትከሰስ ቆይታለች። ዩናይትድ ስቴትስ ባለፈው ግንቦት ወር አምስት የቻይና ወታደራዊ መኮንኖች በአሜሪካ ኩባንያዎች ላይ የኢኮኖሚ ስለላ አካሂደዋል በሚል ክስ መስርታ ነበር። ሆኖም ቻይና ክሱን አልተቀበለችም። ማዕቀብ ሊጣል ይችላል የሚለው ወሬ የተሰማው ፕሬዚደንት ኦባማ በመጪው መስከረም ወር የቻይናን ፕሬዚደንት ሺ ጄምፒንግን ጉብኝት ለማስተናገድና የእራት ግብዣ ለማድረግ በሚዘጋጁበት ወቅት ነው። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በአገሪቱ ሰሜን ምስራቅ ወደምትገኘው አላስካ ክፍለ ሀገር እየተጓዙ ነው። የአሜሪካና የውጭ ሀገሮች ባለሥልጣናት የሳይንስ ጠበብትና የክፍለ ሀገር ተወካዮች በአርክቴክቱ ክልል ስለሚታየው የአየር ንብረት ለውጥ ጉዳይ ለመነጋገር በሚደረገው ጉባኤ ንግግር ያደርጋሉ። የጉባኤው ዓላማ በአርክቴክት እየጨመረ የሄደው የአየር ሙቀት በተቀረው ዓለም ስለሚኖረው አንደምታና ችግሩን ለመቋቋም ስለሚቻልበት ጉዳይ ለመነጋገር እንደሆነ ዋይት ሀውስ ገልጧል። ፕሬዚዳንት ባራክ ኦባማ ባደረጉት ሳምንታዊ የፕሬዚዳንታዊ ንግግራቸው የአየር ለውጥ በሚያደርሰው ችግር ላይ አትኩረዋል። አላስካ ሰፊ የበረሃ ሰደድ እሳት እየተቀጣጠለባት ነው። የበረዶው ክምር ቀልጦ እየተንቀሳቀሰ ነው። የባህር ጠረፏ በፍጥነት እየተሸረሸረ ነው። የባህሩ በረዶ እየቀለጠ በመሆኑም ማዕበሉ እየጨመረ ሄዷል፣ ሲሉ ፕሬዚዳንት ኦባማ በሳምንታዊ የሬዲዮ ንግግራቸው ተናግረዋል። የዛሬውን ጉባኤ የሚያስተናግደው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ነው። ጉባኤው እርምጃ የመውሰድ የፖለቲካ ፍላጎት እንዲኖረው ያነሳሳል ሲል መስሪያ ቤቱ አስረድቷል። የተባበሩት መንግስታት ድርጅት የአየር ለውጥን በሚመለከት አሳሪ የሆነ እቅድ ለማውጣት ካሰበው እቅድ ጋር ቀጥተኛ የሆነ ግንኙነት እንደሌለው የውጭ ጉዳይ መስሪያ ቤት ሳያወሳ አላለፈም። ኪብ ውስጥ ዛሬ አንድ የጸጥታ መኮንን በቶክስ ተገድሏል። በምስራቅ ኡክራይን ለሚገኙት የሩሲያ ደጋፊ አማጺያን የተሻለ የውስጥ አስተዳደር መብት እንዳይሰጥ የሚጠይቅ ሰልፍ ሲካሄድ በፈነዳ ቦምብ ደግሞ በርካታ ሰልፈኞችና ፖሊሶች ቆስለዋል። የምዕራቡ ዓለም ሰላም ሊያመጣ ይችላል በሚል የጠየቀውን የለውጥ እቅድ የምክር ቤት አባላት በጅምርት ደረጃ ባጸድቁበት ወቅት በምክር ቤቱ ውጭ ሲካሄድ የቆየው በአብዛኛው ሰላማዊ ነበር የተባለው የተቃውሞ ሰልፍ ወደ ግጭት አመራ። የቦምቡ ፍንዳታ በብዙ ሰዎች ላይ ጉዳት አደረሰ። ፖሊሶችና ሰልፈኞቹ በየበኩላቸው እምባስ መጭ ጋዝ ተኮሱ። ባለሥልጣኖች እንደሚሉት የ25 ዓመት ዕድሜ ወጣት የሆነው የክብር ዘብ መኮንን ልቡ ላይ ተመትቶ ኦፕራሲዮን ሲደረግለት አረፈ። አንድ መቶ የሚሆኑ ሕግ አስከባሪ መኮንኖች ተቃዋሚዎቹ በወረወሩት ፈንጂ እንደቆሰሉ የአገር አስተዳደር ሚኒስቴር ገልጿል። በምዕራቡ ዓለም የተደገፈው የሰላም እቅድ ኪየቭ እስከ ያዝነው ዓመት ማብቂያ ማለት እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የማዕከላዊነት አስተዳደሯን ለቀቅ እንድታደርግ ይጠይቃል። 450 ከሚሆኑት የምክር ቤት አባላት 265ቱ ደግፈውታል። የለውጡን ሀሳብ ለምክር ቤቱ ያቀረቡት ፕሬዚደንት ፔትሮ ፖሮሼንኮ ሲሆኑ፣ ነገ የመጨረሻ ድምፅ ይሰጥበታል። እቅዱን በመቃወም የተሰለፉት ሰዎች ግን ኡክራይናዊ አይደለም ምስራቅ ኡክራይን በአማጽያኑ ቁጥጥር ስር እንዲሆን ያደርጋል በማለት የሰላሙን እቅድ ተቃውመዋል። በምስራቅ ኡክራይን ያሉት ተቃዋሚዎች በበኩላቸው እቅዱ የጠየቅነውን ያህል ከፊል የውስጥ አስተዳደር መብት አይሰጠንም ባዮች ናቸው። የብሪታንያ የፈረንሳይ፣ ና የጀርመን የአገር አስተዳደር ሚኒስትሮች ወደ አውሮፓ ስለሚጎርፉት በብዙ ሺህ የሚቆጠሩ ፈላሾች ጉዳይ አስቸኳይ እርምጃ እንዲወስድ ጥሪ ያቀርበዋል። ስለ ፍልሰቱ ጉዳይ መፍትሄ ለማግኘት የሚደረገው ውይይት የአውሮፓ ሀገሮችን ከፋፍሏል። የብሪታንያ ሚኒስትር ቴሬዛ ሜይ፣ የፈረንሳይዋ በርናንድ ቼዝኒዮቭ እንዲሁም የጀርመኗ ሚኒስትር ቶማስ ማይዚየር የወቅቱ የአውሮፓ ሕብረት ፕሬዚዳንት የሆነችው ሉክሰምበርግ በሁለት ሳምንታት ጊዜ ውስጥ ስብሰባ እንድትጠራ የሚጠይቅ የጋራ መግለጫ ትናንት አውጥተዋል። ሉክሰምበርግ በበኩሏ የአውሮፓን ምላሽ ለማጠናከር የሚያስፈልገውን ስብሰባ እንደ አውሮፓ አቆጣጠር መስከረም 14 ቀን ከሁለት ሳምንታት በኋላ መሆኑ ነው። ስብሰባ እንደምትጠራ አስታውቃለች። የአውሮፓ ህብረት አባል አገሮች የአገር አስተዳደርና የፍርድ ሚኒስትሮች በስብሰባው ይሳተፋሉ። የሦስቱ አገሮች ሚኒስትሮች ልዩ ሁኔታ ነው በማለት ኢጣሊያ፣ ግሪስ ስላሉት ፈላሾች ጉዳይ የተሻለ አያያዝ እንዲደረግ ጥሪ አቅርባለች። በያዝነው ዓመት ከ322 ሺህ በላይ የሚሆኑ ፈላሾች በሁለቱ አገሮች እንደገቡ ዓለም አቀፍ የፍልሰት ድርጅት ገልጧል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት ነው። በ19 በ22ና በ25 ሜትር ባንድ እንዲሁም አጭር ሞገድ ናይል ሳይትስ ላይ እንገኛለን። አስተናጋጆቻችሁን ያዳኒ ፍሳዬና ፕሮዲሰሩ ቴሌላይን ቤክን ዘን የማድሰው አበበነን አሁን የዕለቱ አብይ ርዕስ አስረኛው የኢህአዴግ ጉባኤ አቶ ኃይለ ማርያም ደሳለኝን ሊቀመንበር አቶ ደመቀ መኮንን ምክትል ሊቀመንበር አድርጎ በመምረጥ ዛሬ ተጠናቋል። ባለ ዘጠኝ ነጥብ የአቋም መግለጫ አውጥቷል። በአገሪቱ የተቀመጠውን ፈጣን እድገት ከህዝቡ ጋር በመሆን ለመቀጠል ቃል እንደሚገቡም ተገልጿል። የመልካም አስተዳደር ችግሮችን ለመፍታትም የሞት የሽረት ትግል እንደሚያደርጉም ተጠቅሷል። ሊቀመንበሩ አቶ ኃይለ ማርያም ደሳለኝ። በምርጫ ሁለት ሺህ ተፎካካሪ ከነበሩ ድርጅቶች ጋር ኢህአዴግ በህጋዊ ሰላማዊ መንገድ ለመስራት እንደሚተባበርም ገልጸዋል። የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ ጥሪው እንደተለመደው ለፕሮፓጋንዳ ፍጆታ ነው ሲሉ አጣጥለውታል። ግርማይ ገብሩ ከዚያው ከቦታው ዘግቦልናል። ባለፈው አርብ በመቀለ ከተማ የተጀመረው አስረኛው የኢትዮጵያ ሕዝቦች አቤታዊ ዴሞክራሲያዊ ግንባር ድርጅታዊ ጉባኤ ዛሬ ከሰዓት በፊት ተጠናቋል። ለሚቀጥሉት ዓመታት የኢህአደግ ሊቀመንበር ሆነው እንዲመሩ የተመረጡት አቶ ኃይለማርያም ደሳለኝ የጉባኤው ተሳታፊዎች ወደ መጡበት ሲመለሱ ፈጥነው ወደ ስራ በመግባት የህዝቡን አደራ ለመወጣት እንዲሰሩ አሳስበዋል። መላው የድርጅቱ አመራርና አባል የጉባኤውን ውሳኔ ከልብ ተቀብሎ ወደ ስራ እንዲገባም ጠይቀዋል። በመግለጫችን ቃል እንደገባ ነው ሁሉ ከዚህ ጉባኤ መልስ ፈጥነን በጉባኤው መንፈስ ወደ ተግባር እንድንገባ በመላው ሰማዕታት ስም ጥሪ ላቀርብላችሁ እፈልጋለሁ። የኢህአዴግ መስመር የተመሰረተው በህዝቡ ተሳትፎ ነው ያሉት አቶ ኃይለማርያም ደሳለኝ ይህንን ተረድቶ ለጉባኤው ውሳኔዎች ስኬት ድጋፉን እንዲሰጥ ጠይቀዋል። መላው የሀገራችን ህዝቦች፣ ያለ እናንተ ምንም አይነት ፍጻሜ ልናከናውን ስለማንችል መስመራችንም የተመሰረተው በእናንተ ሁለንተናዊ ተሳትፎ በመሆኑ ከጎናችን ተሰልፋችሁ የጉባኤያችንን ውሳኔዎች በጋራ እንድንፈጽም በመላው ጉባኤተኛ ስም ጥሪ ላቀርብላችሁ እፈልጋለሁ። በምርጫ ሁለት ሺ ሰባት ከኢህአዴግ ጋር የተፎካከሩት በኢትዮጵያ ውስጥ የሚገኙ የተቃዋሚ ድርጅቶች በህጋዊና በሰላማዊ መንገድ ለመስራት በፈለጉት ልክ ኢህአዴግ አብረዋቸው ለመስራት ዝግጁ መሆኑን አቶ ኃይለማርያም ይናገራሉ። በምርጫ 2007 አምስተኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋራ ተባብሮ በሚያስማሙን ጉዳዮች አብረን ለመስራት፣ በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሬን ለማቅረብ እፈልጋለሁ። አመሰግናለሁ። ይህ በእንዲህ እንዳለም የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ኢህአዴግ በሊቀመንበሩ በአቶ ኃይለማርያም በኩል ያስተላለፈው ጥሪ እንደተለመደው ለፕሮፓጋንዳ ፍጆታ የተነገረ ነው በሚል ገልጸውታል። እንደዚህ አይነት መግለጫ መስጠት አዲስ አይደለም። በሁለት ሺህ ሁለት አቶ መለስ ዜናውም የተናገሩት ነው። በሁለት ሰባትም አቶ ኃይለማርያም ደሳለኝም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘ ነው። ለምንድን እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል። ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመድበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም። ምክንያቱም እንደዚህ አይነት ተነሳሽነቱ ቢኖራቸው ያገኘነው ድምፅ ሊያስከብሩልን ይገባ ነበር። ያሸንፍናቸው ወንበሮች ጥር አድርገው ወስደው ከነሱ ጋር እንሰራለን ማለት አይደፍሩም ነበር። ስለዚህ የአሁኑ መግለጫ ከፕሮፓጋንዳ አልፎ የሚፈይደውም በተግባርም የማይታይ ነገር ነው እላለሁ። ቀጣዩ የኢህአዴግ አስራ አንደኛው ጉባኤ በደቡብ ህዝቦች ዴሞክራሲያዊ ግንባር አስተናጋጅነት በሐዋሳ ከተማ እንደሚካሄድም ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። አሁን ደግሞ ወደ መጽሔት ክፍለ ጊዜ እናልፋለን። በኢትዮጵያውያን ላይ ያተኮረ ግን ወደ ማላዊ የሚወስደን ዘገባ ነው። ህጋዊ ባልሆነ መንገድ ድንበር አቋርጣችኋል የተባሉ ኢትዮጵያውያን ማላዊ ውስጥ በእስር ላይ እንደሚገኙ እነዚህ ከ250 በላይ የሆኑ ኢትዮጵያውያን የሚገኙበት ሁኔታም እጅግ አስከፊና ጤንነትንም ጎጂ መሆኑን እዚያ ነዋሪ ከሆኑ ኢትዮጵያውያን ባገኘነው ጥቆማ ተነስተን ባለፈው ሳምንት አንድ ዘገባ ማቅረባችን አይዘነጋም። ዛሬስ ምን አዲስ ነገር አለ? ሁኔታውን ሲከታተል የነበረው አዲሱ አበበ ቀጣዩን ያቀርባል። ከስፍራው ባገኘሁት መረጃ ተመስርቼ ባለፈው ዘገባ እንደገለጥኩት ማላዊ ዋና ከተማ ሊሊንጉዌ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው የሚገኙ ኢትዮጵያውያን ለእስር የተዳረጉት ስራ ፍለጋ በማላዊ በኩል ወደ ደቡብ አፍሪካ ለመሻገር ሲሞክሩ ከሕግ ውጪ ድንበር ለመሻገር ሞክራቸዋል ተብለው ነው። ዛሬም እንደታሰሩ ናቸው። አዎ፣ ማንም የተፈታ የለም። ጭራሹኑ አንድ ኢትዮጵያዊ እስረኛ ባለፈው ሳምንት መሞቱ ተገልጧል። መጀመሪያ መረጃውን የጠቆሙኝና ማላዊ ከተማ ሊሊንጉዌ ውስጥ በሥራ የሚገኙት ወይዘሮ የውዲት በላቸውን ለዛሬውም ዝግጅቴ መነሻ አድርጌያለሁ። ምን አዲስ ነገር አለ በሚል ጥያቄ ትናንትና ኢንፎርሜሽን ሰምተናል። የሚቀጥለው እሁድ ይመጣሉ፣ የኬንያው የኢትዮጵያ ኤምባሲ ሰዎች ምናምን የሚል ወሬ ሰማሁ። የፊታችን እሁድ እሁድ ይመጣሉ ብላ የኤምኤስፍ ዋሴትዮ ነገረችን። ትላንት ደስ ብሎናል። ምን ደስ ብለን እኛ ምን ዋጋለሁ ብለው ነው አዲሱ ትላንትና ለን ጠይቅ ስንሄድ እንደገና ሌላ ሀምሳ ሰባት ልጆች ታስረው ተገኝ ድንበር ሲያቋርጡ ተይዘው የታወቀ ከስፍራው ባገኘሁት መረጃ ተመስርቼ ባለፈው ዘገባዬ እንደገለጥኩት ማላዊ ዋና ከተማ ሊሎንጉዌ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው የሚገኙ ኢትዮጵያውያን ለእስር የተዳረጉት ስራ ፍለጋ በማላዊ በኩል ወደ ደቡብ አፍሪካ ለመሻገር ሲሞክሩ ከህግ ውጭ ድንበር ለመሻገር ሞክራቸዋል ተብለው ነው። ዛሬም እንደታሰሩ ናቸው። አዎ፣ ማንም የተፈታ የለም። ጭራሹኑ አንድ ኢትዮጵያዊ እስረኛ ባለፈው ሳምንት መሞቱ ተገልጧል። መጀመሪያ መረጃውን የጠቆሙኝና ማላዊ ከተማ ሊሎንግዌ ውስጥ በስራ የሚገኙት ወይዘሮ የውዲት በላቸውን ለዛሬውም ዝግጅቴ መነሻ አድርጌ አለሁ ምን አዲስ ነገር አለ በሚል ጥያቄ ትላንት የተነጋገር ነው። ተሰብስበን እኛ ዘ ኮሚኒቲ ተሰብስበን የተነጋገር ነው፣ ይሄ ነገር በምንም መልኩ ሊቆም አይችልም ነው። ይሄ ነገር በመንግስት ደረጃ ከኢትዮጵያ፣ ታንዛኒያ፣ ኬንያ ያለውን የቦርደር ሁኔታ አንድ መፍትሄ ካልተደረገለ በስተቀር ይሄ ነገር አይቆምም። መሞትም አለ በዚህ መካከል። አሁን የትላንቶቹ አዲስም ስለሆኑ እኛን ሲያዩ በቃ አልቅ ሰው ሊሞቱ በሙሉ ወንዶች ናቸው። በጣም ነው ትላንትና በጣም አዝኜ። በጣም እንደ ሞራል የሚነካ ነገር ነው። እንዴት ነው እስር ቤት ራሱ በቃ ኢትዮጵያኖች ተብለን እኮ ነው የምንታወቀው። በቃ ኢትዮጵያኖች ልክ ደግሞ አሁን መጡ አይነት አይ ኦ ኤም ለአራት መቶ ሰው የሚሆን ባጀት አለን ልንልካቸው እንችላለን ብለዋል አሉ ግን አራት መቶ የሚሆን በመላው ማላዊ ውስጥ የታሰሩ በየቦታው አሉ። እነዚህ አሁን እኔ እና እርሶ የምንነጋገርባቸው ብቻ ሳይሆኑ ሌላም ቦታ አሉ። የታሰሩ እንዲህ አሉ። ሌላም ቦታ፣ ሌላ ዲስትሪክት የታሰሩ አሉ። ቅርብም ስላልሆነም አናቅም ግን መታሰራቸውን ኮንፈርማ ትናንት ራሱ ሴት ነበረች ዋርደኗ ስትነግረን፣ እነዚህ ብቻ እኮ አይደሉም ደድዛ የሚባል ከተማም እኮ እንደዚሁ የታሰሩ አሉ አለችን። አይኦኤም ግን ያውቃል ይሄንን ይመስለኛል ያቃል። አይኦኤም ለዚህ ነው አራት መቶ ኢትዮጵያኖች ናቸው ኦሎቨር ያሉት ብለ ያሉት። ለዚህ ነው እናንተም እስከ መቼ እንግዲህ ምግብ እና አንዳንድ እርዳታ ማቅረብ እንደምትችሉ አላውቅም። ሆነ በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። አሁን አንዳንድ ሰዎች እንዲሁ ዶኔትም እያደረጉ ፍራንክም ስለሚያደረጉት እስከ አሁን እግዚአብሔር ከራሳችንም እኛው እየተጎዳን ሁለትነን። አንደኛዋ ግማሽ ኢትዮጵያዊት ግማሽ ማላውያን አለ ሲጀመር ነገሩን በጋዜጣ አይታ ነገሩንም እንድናቀው የረዳችን እና እሷ ናት የምታንቀሳቀሰው። በትንሹ አስር ሰውና ሀያ ሰው ቢሆን ቀላል ነው፣ ግን ሶስት መቶ ሰው አሁን ለመቀለብ በጣም ይችል። ይሄ ሁሉ ወደ ደቡብ አፍሪካ ስራ ፍለጋ የተሰደደ እናም ህገወጥ ድንበር ተሻጋሪ ተብሎ የታሰረ ነው። ወይዘሮ የውዲትና እዚያ የሚገኙ ኢትዮጵያውያን ህጋዊ ነዋሪዎች ዛሬም የሚችሉትን ምግብ፣ አልባሳትና የመሳሰለውን በማቅረብ እየረዷቸው ይገኛሉ። ግን እስከ መቼ ወይዘሮ የውዲት በላቸውን አመሰግናለሁ። አይኦኤም ማለትም ኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን ከተለያዩ አገሮች ፈልሰው የሚሄዱ ህዝቦችን ጉዳይ የሚመለከተው ድርጅት ነገሩን ያውቃል። ኢትዮጵያውያኑንም ወደ አገራቸው ለመመለስ ዝግጅቱን እያጠናቀቀ ነው ተብሏልና ማላዊ የሚገኘው የአይኦኤም ቢሮ ምን ይላል? ኃላፊውን ሪቻርድ ትሮሸርን አነጋግሬያለሁ። ድርጅቱ ወደ አራት መቶ ኢትዮጵያውያንን ወደ አገራቸው ለመመለስ ተዘጋጅቷል፣ በጀትም አለኝ ብለዋል የተባለ እውነት ነው? ነበር መጀመሪያ ያነሳሁላቸው ጥያቄ። አዎ አዎ፣ አሁን ያልከው እውነት ነው። ቀደም ሲል የሰማሁት ሁለት ባለሥልጣናት ይመጣሉ የሚል ነበር። አሁን ግን ሶስት ሆነዋል። እስከዚህ ሳምንት መጨረሻ ድረስ ማላዊ ይገባሉ። እስረኞቹን ካነጋገሩት ማለትም ቃለ መጠይቅ ካደረጉላቸው የማላዊ ባለስልጣናት ጋር ይገናኛሉ። ከዚያ ማንኛውንም ለጉዞ አስፈላጊ የሆኑ የወረቀት ስራዎችን አጠናቀው፣ አይኦኤምም በበኩሉ ስራውን አጠናቆ ሰዎቹን ወደ አገራቸው በመመለስ ረገድ የሚጠበቅበትን ሚና ይጫወታል። ኢትዮጵያውያኑን እስረኞች በሙሉ ነው ወይ የምትልኩት ላልከው እርግጠኛ አይደለሁም፣ ምክንያቱም ብዙ የወረቀት ስራዎች አሉ፣ ጊዜም ይፈጃል። የሆነ ሆኖ ግን የወረቀት ሥራው እንዳለቀ አይኦኤም ዝግጁ ይሆናል። ከዚያው ከማላዊ የኔ ምንጭ እንደነገሩኝ ከሆነ አሁን ደግሞ ወደ 57 ኢትዮጵያውያን ተጨምረው በእስር ላይ ይገኛሉ። ይህንንም የእርስዎ ቢሮ ያውቃል ነው የሚባለው። ይህን ቁጥር ላረጋግጥልህ አልችልም፣ ምክንያቱም ለእኛ ቢሮ አልተገለጸምና። አዲስ መጪዎች ሲኖሩ ለእኛ መነገር ይኖርበታል እና አሁን ላረጋግጥልህ የሚችለው በአጠቃላይ ከሁለት መቶ በላይ ኢትዮጵያውያን እስረኞች እንዳሉ ነው። ሚስተር ትሮሸር፣ እናመሰግናለሁ። ማላዊ ውስጥ የኢትዮጵያ ኤምባሲ የለምና የዚያን አካባቢ ጉዳይ የሚከታተለው ናይሮቢ የሚገኘው የኢትዮጵያ ኤምባሲ ነው። ከአሁን ቀደም የኤምባሲ ሁለተኛ ተቀዳሚ ጸሐፊ አቶ አንዳርጉ በረህን አነጋግረናል። ቀደም ሲል የተባለውን በተመለከተም ማለት ወደ ማላዊ ሰው የመላኩ ነገር እውነት እንደሆነ በስልክ አረጋግጠውልኛል። ያንንና ማላዊ ውስጥ በተለያዩ ስፍራዎች ስለሚገኙ ኢትዮጵያውያን እስረኞች የጤንነታቸውንም ሁኔታ በተመለከተ ሰሞኑን ቀጣይ ዘገባ ይኖረኛል። ለአሁኑ የአይኦኤም ቢሮ ኃላፊ ሪቻርድ ትሮሸርን እያመሰገንኩ በዚሁ ላብቃ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮቻችን፣ የኢትዮጵያንን ጉዳይ ባይመለከትም፣ አሁንም ግን እዚያው አፍሪካ ውስጥ ያቆየናል። ቀጣዩ የመጨረሻ ዘገባ ዓለም አቀፍ ወንጀል ፍርድ ቤት በፕሬዚዳንት ኦማር አልበሽር ላይ የተመሰረተው ክስ ከአውሮፓ በሚሰነዘርባቸው ውንጀላ ላይ የተነሳሳና በተቀረው የዓለም ማህበረሰብ በአፍሪካ ህብረት ጨምሮ ውድቅ የተደረገ ክስ ነው ሲሉ የሱዳን ውጭ ጉዳይ ሚኒስትር ተናግረዋል። የውጭ ጉዳይ ሚኒስትሩ ኢብራሂም ጋንዱ ትናንት እሁድ ከካርቱም ለቪኦኤ በሰጡት ቃል ፕሬዚደንት በሺር በሌሎች ርዕሳነ ብሔራት ሲጋበዙ ያለ አንዳች የመታሰር ስጋት ወደ ማንኛውም የዓለም አካባቢ አሁንም ቢሆን ጉዟቸውን መቀጠል አለባቸው ብለዋል። የአሜሪካ ድምፅ ጄምስ በቲ አነጋግሯቸው፣ ቆንጅታየ ለዚህ ዝግጅት አቅርበዋለች። ፕሬዚደንት ኦመር አልበሽር ከዛሬ ሰኞ ጀምረው በቻይና የአራት ቀናት ጉብኝት ያካሂዳሉ። የሚጎበኙት በሁለተኛው የዓለም ጦርነት ጃፓን ድል የተመታችበትን መታሰቢያ ክብረ በዓል ላይ እንዲገኙ በቻይና መንግስት ተጋብዘው ነው። የሱዳኑ መሪ ቻይናን ሲጎበኙ ይሄ ሁለተኛ ጊዜያቸው ነው የሚሆነው። የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ጋንዱር ሱዳንና ቻይና ግሩም ግንኙነት አላቸው ብለዋል። ከቻይና ጋር ሰፊ የምጣኔ ሀብት ግንኙነት ካላቸው የአፍሪካ ሀገሮች አንዷ ሱዳን ናት። ዩናይትድ ስቴትስ በሱዳን ላይ ፊቷን ባዞረችበት በዚያ እጅግ ጨለማ ዘመን ነዳጅ ዘይቷን በማውጣት ጭምር ደርሳ የረዳቻት ቻይና ናት። ቻይና በከርሰ ምድር ድፍድፍ ዘይትና በሌሎችም ምጣኔ ሀብታዊ ዘርፎች ትረዳለች። በአሁኑ ወቅት ሁለቱ አገሮች ግሩም ግንኙነት ላይ ናቸው። ፕሬዚደንት በሽር ቻይናን እንዲጎበኙ የተጋበዙት በዚሁ ምክንያት ነው። ፕሬዚደንቱ በቻይና ጉብኝታቸው ወቅት ስለ ሁለቱ ሀገሮች ግንኙነቶች ይወያያሉ። ሱዳን ውስጥ መዋለነዋይ አፍስሰው እየሰሩ ካሉ ቻይናውያን የንግድ መሪዎች ጋርም ይገናኛሉ ብለዋል የውጭ ጉዳይ ሚኒስትሩ። በቻይና የሚኖሩ ሱዳናውያንንም ይጎበኛሉ ሲሉ የውጭ ጉዳይ ሚኒስትሩ አስረድተዋል። የሱዳኑ ፕሬዚደንት ከዳርፉር ጦርነት ጋር በተያያዘ እንደ ኤሮፓውያን አቆጣጠር በ2010 ዓመተ ምህረት በጦርነት ወንጀልና በሰብዕና ላይ በተፈጸሙ ወንጀሎች በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንደተመሰረተባቸው ይታወቃል። ቻይና የፍርድ ቤቱ ፈራሚ ሀገር አይደለችም። ይሁን እንጂ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል ናት። ባለፈው ሰኔ ወር ፕሬዚደንት በሽር በደቡብ አፍሪቃ በአፍሪቃ ህብረት የመሪዎች ጉባኤ ላይ እየተሳተፉ በነበሩበት አንድ የሀገሪቱ ፍርድ ቤት ባለስልጣናቱ እንዲያስሯቸው አዞ እንደነበረና በሽር ሹልክ ብለው እንደወጡ የሚዘነጋ አይደለም። የሱዳኑ የውጭ ጉዳይ ሚኒስትር ኢብራሂም ጋንዱር አይሲሲ በፕሬዝደንቱ ላይ የመሰረተው ክስ ከፖለቲካ የተያያዘ መሆኑን፣ ፍርድ ቤቱ አፍሪካውያንን ብቻ ኢላማ የሚያደርግ መሆኑንም ሱዳን ብቻ ሳትሆን አፍሪካውያን በጠቅላላ የሚያውቁት ነገር ነው ይላሉ አንሰጋም አይደለም የምንለው እያልን ያለነው ነገሩ የፖለቲካ ውሳኔ ነው ነው ፍርድ ቤቱ ከአፍሪካ ህብረት፣ ከዓለም አቀፉ ማኅበረሰብም ጋር የፖለቲካ ፍጥጫ ላይ ነው ያለው። ይሄ የአውሮፓውያኑ ውሳኔ ነው። ለዚህ ነው ፕሬዝዳንት በሺር በየተጋበዙበት ሁሉ የርዕሰ ብሔር ተግባራቸውን በማከናወን ላይ የሚገኙት። የዩናይትድ ስቴትስ የሱዳንና የደቡብ ሱዳን ልዩ ልዑክ ዶናልድ ቡት እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣናት ባለፈው ሳምንት ከሱዳን ባለስልጣናት ጋር ካርቱም ላይ የሁለት ቀናት ውይይት አድርገዋል። የውጭ ጉዳይ ሚኒስትሩ ግልጽ ውይይት ነበር ያደረግነው ብለዋል። በጣም ግልጽ ውይይት አካሂደናል። ወደፊትም በዚሁ እንቀጥላለን ብለን ተስፋ እናደርጋለን። ዩናይትድ ስቴትስ በዓለም ላይ ታላቅ ቦታ ያላት ሀገር ናት። ሱዳንም በአፍሪቃ ትልቅ የመሪነት ቦታ አላት። ስለዚህ ሁለቱ ሀገሮች ለክልሉ ሰላምና ጸጥታ እንዲሁም ለየሀገሮቻቸው ህዝቦች ሲባል የጋራ መግባባት ያስፈልጋቸዋል። የአጎራባች ደቡብ ሱዳንን ሰላም በተመለከተ ደግሞ የውጭ ጉዳይ ሚኒስትሩ ሲናገሩ ካርቱም ደቡብ ሱዳን ሰላሟን እንድታገኝ የመስራት ግዴታ አለባት ብለዋል። የሀገራችን አካል የነበረች ስለሆነች ብቻ ሳይሆን አዲሲቱ ነጻ የአፍሪካ ሀገር ወደ ብጥብጥ እያመራች መሆኑ ስለሚሰማን ነው ብለዋል። ሱዳን ደቡብ ሱዳን ውስጥ ሰላም እንዲወርድ የማገዝ የሞራል ግዴታ አለባት። ደቡብ ሱዳን ውስጥ የሚፋለሙትን ሁለቱን ወገኖች በተለይም መንግሥቱ ስምምነቱን እንዲፈርም ትልቅ ሚና ተጫውተናል። ይህን ያደረግነው ሀገሪቱ ወደ ብጥብጥ እያመራች መሆኗ ስለተሰማን ነው። የደቡቦቹን እህትና ወንድሞቻችንን የመርዳት ኃላፊነት እንዳለብን ይሰማናል ብለዋል የሱዳን የውጭ ጉዳይ ሚኒስትር። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት በ19፣ በ22ና በ25 ሜትር ባንድ ይቀጥላል። ከምሽቱ 3 ሰዓት ተኩል የሆነ ነው። በነገራችን ላይ ቀደም ሲል ያስተዋወቅ ነው ዛሬ በተጠናቀቀው የኢህአዴግ ጉባኤ ላይ የትንታኔ ዝግጅት አለን። አሉላ አዘጋጅቶ አጠናቋል። መጀመሪያ ግን የምሽቱን ዋና ዋና ዜና አዳነች ታቀርበልናለች። የደቡብ ሱዳን መንግስትና ተቃዋሚዎች ካለፈው ቅዳሜ ጀምሮ ስራ ላይ የዋለውን የተኩስ አቁም ስምምነት በመጣስ እየተወጃጀሉ ነው። ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ርቆ በሚገኝ መንደር ላይ 56 ሰዎች እንደገደለ የናይጀሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሽም ሸትማ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የጠለፏቸው የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትናንት ዘግቧል። ማዕቀብ የምትጥለውም የንግድ ምስጢሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል እንደገለጥኩት አስረኛው የኢህአዴግ ጉባኤ አቶ ኃይለማርያምን ሊቀመንበር አቶ ደመቀን ምክትል ሊቀመንበር አድርጎ ዛሬ ተጠናቋል። በዚህ ዙሪያ ይመስለኛል አሉላ፣ ቅድም ተነገርከኝ። የተዘጋጀኸው እንግዶችህ እነማን እንደሆኑ ገልጠህ ወደ ውይይታችሁ ትሄዱ? አመሰግናለሁ አዲሱ። ዜናውን ተከትለን ዜናው እንደደረሰ በቀረበው በጉባኤው መጠናቀቂያ ላይ ውሳኔውንም ሆነ ይዘቱን እንዲተነትኑልን ባለሙያ ጋብዘናል። አቶ ሰይፈ ሀይሉ በመቀሌ ዩኒቨርስቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች መምህር ናቸው። አስረኛውን የኢህአዴግ ጉባኤ ብቻ ሳይሆን ሌሎች አባል ድርጅቶች የሚያካሄዷቸውንና በውሳኔ የተደረሱባቸውን ከወቅታዊ የኢትዮጵያ ሁኔታ ጋር በማዛመድ ትንታኔ ይሰጡናል። አጠር ያለውን የመጀመሪያ ክፍል ነው። አስረኛው የኢህአዴግ ድርጅታዊ ጉባኤ በዛሬው ዕለት ሲጠናቀቅ አቶ ሀይለማርያም ደሳለኝን በድጋሚ የኢህአዴግ ሊቀመንበር አድርጎ መርጧል። አቶ ደመቀ መኮንንን ደግሞ በምክትል ሊቀመንበርነት መርጧል። አቶ ሀይለማርያም ጉባኤው የኢህአዴግ የመጨረሻ አመራር አካል ነው ሲሉ በጉባኤው የሚወሰዱ ውሳኔዎችና እርምጃዎች ለአመራሩ፣ ለገዢው ፓርቲ ቀጣይ እቅዶች ወሳኝ መሆናቸውን ተናግረዋል። እስኪ የጉባኤውን ሚና በማስረዳት ይጀምሩ። ምን ፋይዳ አለው ይሄ አስረኛ ጊዜ የተደረገ የኢህአዴግ ድርጅታዊ ጉባኤ? ምንድን ነው ጥቅሙ? ልክ ጠቅላይ ሚኒስትሩ እንደተናገሩት፣ በእኔ እምነትም ጉባኤ በየትኛውም የፖለቲካ ድርጅት ከፍተኛው የስልጣን ሰጪ አካል ስለሆነ በጉባኤው ተራ አጀንዳዎችን እንዲያዙ አይጠበቅም። ይልቁንስ ትላልቅ የፖሊሲ የስትራቴጂ እንዲሁም የፕሮግራሙም ጭምር አስፈላጊ ከሆነ የድርጅቱ ፕሮግራሙም ጭምር ታላላቅ የፍልስፍና ጥያቄዎችንም አንስቶ የሚወያይ የድርጅቱ አካል እንደመሆኑ መጠን ከፍተኛ ክብደት ያለው ተቋም ነው ብሎ መውሰድ ይቻላል። ስለዚህ በዚህ ነገር የተናገሩት ትክክለኛ ነው። ነገር ግን ያን ይበሉ እንጂ በተግባር ያየነው በተቃራኒ ሆኖ ነው ያገኘሁት። በግሌ ሲገመግመው ትላልቅ የፍልስፍና የፕሮግራም፣ የአሰራር የፖሊሲ፣ የስትራቴጂ አጀንዳዎችን ቀርጾ ከመወያየት ይልቅ በአብዛኛው የተጠመደው በውስጠ ፓርቲ አንዳንድ የአመራር ስነ ምግባር አለፍ ቢልም ችግሮች ያሏቸው ቃል በቃል ለመጠቀም ዋነኛው አጀንዳው የነበረው የልማታዊ ሰራዊት ግንባታ የሚል አቅጣጫ በውል ያልተሄደበት መሆኑ ነው ያሰመሩበት። ሌላው የህዝብ ጥያቄ ተብሎ ሊወሰድ የሚችል ከሆነ ደግሞ የመልካም አስተዳደር ችግር ነው ያሉት። ይሄ የተለመደ ነው። ከዘጠነኛ ድርጅታው ጉባኤም ተነስተው የነበሩ አቅጣጫዎች ናቸው። ግን መሰረታዊ ይዘታቸው ስናይም ግን ዋና ዋና አገራዊና ህዝባዊ ጥያቄዎችን የዳሰሰ ጉባኤ ሆኖ አላገኘሁትም። አገርን፣ ህዝብን ከመልካም አስተዳደር የሚል ጉዳይ ውጭ ሌሎች ጉዳዮችን የፖለቲካ የኢኮኖሚ ጉዳዮችን በምርጫም በተለያዩ የፖለቲካ ፓርቲዎችን ሲነሱ የነበሩ አንገብጋቢ ጉዳዮችን በህዝቡም ሲነሱ የነበሩ ጉዳዮችን አንስቶ እንደገና ከመወያየት ይልቅ በአብዛኛው በጣም በእኔ ግምገማ ተራ ሊባሉ የሚችሉ የውስጥ የፓርቲው የቤት ስራ ጉዳይ ተብለው ሊወሰድ የሚችሉ ማጠንጠኛው ማድረጉ ከዛ በላይ ደግሞ የማን ወደ ላይ ይምጣ ማን ወደ ታች ይውረድ በሚሉ የውስጥ ፓርቲ ጉዳዮችን ተጠምዶ ነው ያለፈው ጉባኤውና ተገማችም ነበረ፣ በእኔ እምነት። እዛ ውጭ ሌላ መንገድ ተይዞ ሊሄድ የሚችል አልነበረም። መልካም የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ወሳኝ አመራር አካል ነው ማለታቸው ልክ ነው። ጉባኤው ትልቅ ፋይዳ ሊኖረው ይገባል። ነገር ግን ያን የሚጠበቅ ስራ አላከናወነም ነው ባጭሩ የሚሉን አቶ ሰይፈ ትክክል ዘለቅ ብለን እንገባለን። እነኚህ እንዲያደርግ የሚጠበቁና ያደረጋቸውን በንጽጽር እንመለከታለን። በፖለቲካው በኩል የብዙዎች ጥያቄ የሚነሳበት በሀገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፖለቲካ ድርጅቶች ጭምር ጥያቄዎች የሚነሳበትን አቶ ኃይለማርያም ከተቃዋሚዎች ጋር አብሮ መስራት ጉባኤው በቀጣይ ከሚያካሄዳቸው ስራዎች አንዱ እንደሆነ በጥሪ መልክ ያቀረቡትን እንስማና ወደ ትንተናው እንመለሳለን። በምርጫ ሁለት ሺ ሰባት አምስተኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋራ ተባብሮ በሚያስማ የተስማሙን ጉዳዮች አብረን ለመስራት፣ በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሬን ለማቅረብ እፈልጋለሁ። አቶ ሰይፈ እንደ ተከታተሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድርጅታቸው በሰላማዊና በህጋዊ መንገድ የሚንቀሳቀሱ ተቃዋሚዎች በፈቀዳችሁት ልክ ለመስራት ወስነናል ነው የሚለው። መጀመሪያ ምን ማለት ነው ይሄ? አያይዘውም ደግሞ ይሄ ወስነናል የሚለው አነጋገር አዲስ አቅጣጫ ነው። ከዚህ ቀደም አልነበረም። ተቃዋሚዎች ከሚያነሷቸው ጥያቄዎች ጋር እናዛምዳለን። ንግግራቸውን ይገምግሙ። ያው ደግሞ ደጋግሞ እንደዚህ አይነት ጥሪ ማቅረባቸው እንደ አገር መሪም እንደ ፓርቲ መሪም ተገቢ ነው መደጋገም አለባቸው። እንደዚህ አይነት ጥሪዎችም ተቃዋሚ ፓርቲዎች ብቻ ሳይሆን ለመላው የተለያዩ የህብረተሰቦች ክፍሎች በዚህ አንጻር ካየነው ጥሩ ነው። ጥሪ ለማንም የማይጎዳም ነገር ግን አዲስ ጥሪም አይደለም አዲስ ውሳኔም አይደለም። ሁሌም መድረኮች በተፈጠሩ ጊዜ ጠቅላይ ሚኒስትርም ይሁን ሌሎች የመንግስት ኃላፊዎች የፓርቲ ኃላፊዎችም ቢሆንም ተደጋጋሚ ቶን ባለው መልክ በሚመስሉ ተመሳሳይ ቃላት በመጠቀም ለረዥም ጊዜ ሲናገሩት የነበሩት ነው። አሁንም ያን ነው የደገሙት። ስለዚህ አዲስ ውሳኔም አይደለም አዲስ ጥሪም አይደለም። በምርጫ ድል ወቅት እንደዛ ይናገራሉ። በሌሎች ታላላቅ አገራዊ መድረኮችም ደግሞ ይሄ ምናልባት በፓርቲው ዲፕሎማቲክ ፋይዳ ያስገኝልኛል የሚል እምነት ስላለው ይመስለኛል። መልካም ምናልባትም እርስዎ አሁን ከሚያቀርቡት የተጠጋ በተቃዋሚ ፓርቲ መሪዎች በኩል እንዲያውም ለፕሮፓጋንዳ ፍጆታ ብቻ የተደረገ ነው የሚል ትችት ቀርበዋል። ጉባኤው በተካሄደበት በዚያው በመቀሌ የአረና ትግራይ የሕዝብ ግንኙነት ኃላፊ አቶ አንድም ገብረስላሴ ያሉትን እንስማና አሁንም ወደ ትንተናው እንመለሳለን። ኢህአዴግ እንደዚህ አይነት መግለጫ መስጠት አዲስ አይደለም በ ሁለት ሺ ሁለት አቶ መለስ ዜናውም የተናገሩት ነው። በ ሁለት ሺ ሰባትም አቶ ኃይለማርያም ደሳሌይም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘ ነው። ለምንድ እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመድበው። እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም። አቶ አንዶም ገብረ ስላሴ እንደሰሟቸው ኢህአዴግ በአመለካከቱም በአቋሙም ተቃዋሚን በጠላትነት የሚፈርጅ ስለሆነ ከዚህ ቀደምም አልታየም። አሁንም ተስፋ እናደርግ ምን ይላሉ? በድምዳሜው ላይ ሙሉ ለሙሉ ለመውሰድ እቸገራለሁ። ምክንያቱ ተቃዋሚዎችም ያንን ንግግሮችን እየተከታተሉ ተመሳሳይ አይነት የፍረጃ አካሄድ ሲከተሉ እናደምጣለንና ሚዛን ለመጠበቅ ያህል ተስፋ ስለ መጪው ጊዜ ተስፋም መያዝ ተስፋም መቁረጥም በሂደት የሚፈተሽ ጊዜ የሚያሳየን ነው የሚሆነው። ዝሮ ዝሮ ግን በአጣምደም ጭብጥ ግን የምስማማው አንድ ነጥብ አለ። የተደጋገመ ንግግር ነው፣ አዲስ ውሳኔ አይደለም። ስለዚህ አዲስ ነገር ይዞ ስለመምጣቱ መምጣቱ ማረጋገጫ የሚሆን አቅጣጫዎቹን አልጠቆሙም። በዚህ በዚህ መድረኮችን እንደዚህ እንደዚህ በማድረግ ይህን ይህን ይህን ርዕሰ ጉዳይ ላይ እንጋብዛቸዋለን። እንደዚህ አይነት ውሳኔዎችን ከወሰናችሁ ደግሞ እኛ እንቀበለዋለን በጸጋ የሚል አይነት ተስፋ ፈጪ የሆነ ፍንጭ አለማሳየታቸው አዲስ ነገር ላንጠብቅ፣ ልንጠራጠር ያስገድደናል። ለምን ዓላማ ነው እንደዛ የሚደረገው? ከርዕዮተ ዓለሙ ነው፣ ከአመለካከቱ ነው፣ ከውስጥ ፓርቲ ባህሪ ነው፣ ከታሪኩ ነው የሚለው ነገር ግን ምናልባት ይሄ ዘርዘር ያለ ጥናት የሚያስፈልገው ነው ዝም ብዬ ደመነብሳዊ ውይይቱ አልተቋጨም። ጉባኤው የኢህአዴግ የመጨረሻው አመራር አካል ነውና ለውጤት ተሰናድቷል ሲሉ ጠቅላይ ሚኒስትሩ ወይም የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ፣ ጉባኤው የስልጣኑን ያህል ለአገሪቱ አንገብጋቢ ችግሮች ምላሽ አይሰጥም ወይም ሊሰጥ አልተዘጋጀም የአገሪቱን መሠረታዊ ችግሮች የሚፈቱ ለመፍታት የታለሙ ውይይቶችም አልተካሄዱበትም ሲሉ የተቃዋሚ ፓርቲዎች ይተቻሉ። አቶ ሰይፈ ኃይሉ ለዚህና ለቀሪው ጥያቄዎቻችን በነገው ምሽት ይመለሳሉ። ለአሁኑ ለጊዜያቸው አመሰግናለሁ። ጊዜ ቀጣይ ደግሞ በሰለሞን ክፍል እየተዘጋጀ የሚቀርበው ሳምንታዊ የስፖርት ፕሮግራማችን ነው። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ቻይና ያስተናገደችው 15ኛው የዓለም አትሌቲክስ ሻምፒዮና ውድድር በኬንያ አሸናፊነት ተጠናቋል። ኢትዮጵያ በሴቶቹ 5000 ሜትርና በማራቶን ድል ተቀዳጅታለች። እነዚህና ሌሎች ስፖርት ዜናዎችም ይዘናል። አብራችሁን ቆዩ። በቻይና ርዕሰ ከተማ ቤጂንግ በአስደናቂው የወፍ ጎጆ ስቴዲየም ላለፉት 9 ቀናት ሲካሄድ የሰነበተው 15ኛው የዓለም አትሌቲክስ ሻምፒዮና አዎን፣ በኬንያ አሸናፊነት ነው የተጠናቀቀው። ትላንት የኬንያ አትሌቲክስ ቡድን ሰባት ወርቅ፣ ስድስት ብርና ሦስት ነሐስ በአጠቃላይ 16 ሜዳሊያ ሰብስቦ በ15 ዓመት የሻምፒዮናው ውድድር ታሪክ አንደኛ ሆኖ ማጠናቀቁ መላውን የዓለም ሕዝብ አስደምሟል። ውጤቱ ለኬንያ ብቻ ሳይሆን ለመላው አፍሪካ አኩሪ ነው ተብሏል። የዓለምን ሬኮርድ የጨበጡ የኬንያ አትሌቶችና ፈጣን ሰዓት ያስመዘገቡ የኢትዮጵያ ራጮች በአሸናፊነት እየተጠበቁ ባለበት ሁኔታ ደግሞ አንድ ግርማይ ገብረስላሴ የተባለ የ19 ዓመት ዕድሜ ያለው ኤርትራዊ ወጣት በወንዶቹ ማራቶን ማሸነፉ አንዱና የውድድሩ አስገራሚ ክስተት ለመሆን በቅቷል። ሌላው አስገራሚ ያደረገው የመጀመሪያው በዕድሜ ወጣት መሆኑና ለኤርትራም በዓለም አትሌቲክስ ሻምፒዮና የማራቶን ውድድር ታሪክ የመጀመሪያውን የወርቅ ሜዳ ላይ ማስገኘቱ መሆኑን ባልደረባችን ገዛኸኝ ጭውን መስቀል ጠቅሷል። ሌሎች አዳዲስ ክስተቶችም እንዳሉ ነው ገዛኸኝ የሚጠቃቅሰው። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። ቀደም ሲል በተጠቆሙበት የዶፒንግ ጥርጣሬ ሲሰለሰልና ሲበሳጨ የሰነበተው የእንግሊዝ ፓስፖርት ያለው ሞ ፋራህ በአምስትና አስር ሺህ ሜትር የድርብ ወርቅ አሸናፊ መሆኑ የዓለማችን ፈጣኑ ጃማይካዊው ዩሴን ቦልት ደግሞ በሶስት ወርቅ ሜዳሊያ ባጠናቀቁ የውድድሩ ድምቀቶች ናቸው። ወደ ኢትዮጵያ ውጤት ስንመለስም በአስር ሺህ ወንዶች ውጤት ባይገኝም የተገኘው ስምንት ሜዳሊያ ከዚህ ቀደሞቹ ያነሰ ነው። ካለፉት ሰባት ዓመታት ወዲህ አትሌቲክሱ መታመሙንም የስፖርት ባለሙያዎችና ዝነኛ አትሌቶች ማሳሰባቸው የሚታወስ ነው። ሆኖም በሴቶች ማራቶን በማሬ ዲባባ አማካይነት የተገኘው የወርቅ ሜዳሊያ ለአትሌቷም ለኢትዮጵያም በሻምፒዮኑ የውድድር ታሪክ በሴቶች ማራቶን የመጀመሪያዋ መሆኑ አኩሪ ነው። ሌላው የውድድሩ አስገራሚ ውጤት በሴቶች አምስት ሺህ ሜትር አልማዝ አያና፣ ጥንበሬ ተፈሪና ገንዘቤ ዲባባ ቀድሞ ተከታትለው ሶስቱን ሜዳሊያ ጠራርገው ወደ ኢትዮጵያ አካውንት ማስገባታቸው ከምንም በላይ ኢትዮጵያውያንን ታስደስቷል ይህም ውጤትና ትዕይንቱ የአረንጓዴውን ጎርፍ የኋላ ታሪክ አስታውሶናል። ለወትሮው ከኬንያ ጋር በደረጃ ተፎካካሪነት የነበረው በቤጂንጉ የዓለም አትሌት ሻምፒዮና በሰፊ ርቀት መበለጥ ግድ ሆኗል። ደግነቱ ሁለቱ ጎረቤትና ወዳጅ አገሮች በመሆናቸው ለዚህ ውጤት የበቁበትን የስልጠና ተሞክሮ በመውሰድ ለወደፊት መዘጋጀት ብልህነት ነው። ይህንን ማድረግ ደግሞ ከኢትዮጵያ አትሌቲክስ ፌዴሬሽንና ከክለቦች የሚጠበቅ ውጤት ነው። ይኸው ነው በኔ በኩል ያለው። ሰለሞን አመሰግናለሁ። ገዛ ጽዮን መስቀል ነበር፣ ከአዲስ አበባ። ዘጠኙን ቀናት በቤይጂንግ አሳልፈው አሁን ከሁለት ሰዓት በፊት ፓሪስ የተመለሱት የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት አዲሱ ልዩ አማካሪ ፍቅሩ ኪዳኔም ስለ ውድድሩ የሚሉት አላቸው። ቻይና እንደ ልማዷ ያዘጋጀችው የዓለም አትሌቲክስ ሻምፒዮና በጥሩ ሁኔታ ተፈጽሟል። ሁሴን ቦልት በመቶ ሁለት መቶና በአራት በመቶ በዱላ ቅብብል ሶስት የወርቅ ሜዳሊያ አንጠልጥሏል። ቻይናም በአትሌቲክስ አለሁ አለሁ ማለት ጀምራለች። አራት በመቶ የዱላ ቅብብል የብር ሜዳሊያ አግኝታለች። ከአስር አመት በኋላ ጉድ እንደምታፈላ አትጠራጠሩ። አስደናቂ ውጤት ያመጣችው ግን ጎረቤታችን ኬንያ ነች። ሰባት ወርቅ፣ ስድስት ብር፣ ሶስት መዳብ በመሰብሰብ በጠቅላላ ውጤት ከዓለም ውስጥ አንደኛ ሆናለች። ኬንያ ካስገኘችው አስገራሚ ውጤት ዋናው ጁልዮስ የጎ የተባለው አትሌት ዘጠና ሁለት ሜትር ከሰባ ሁለት ጦር በመወረወር ያገኘው የወርቅ ሜዳሊያ ነው። እሱንም ተከትሎ የብር ሜዳሊያ የወሰደው የግብፅ ተወዳዳሪ ኢትዛብ አብዱርሃማን ሰማንያ ስምንት ሜትር ከዘጠና ዘጠኝ የወረወረው ነው። እነኚህ ሁለት አትሌቶች የሰለጠኑት በፊንላንድ ነው። ሌላው ግሩም የኬንያ ውጤት ደግሞ በአራት መቶ ሜትር መሰናክል ኒኮላስ ቤት ያገኘው ወርቅ ሜዳሊያ ነው። ኢትዮጵያስ? የኢትዮጵያ ጉዳይ ብዙ የሚያስገመግም ነው። አሸባሪም የሚያሰኝ ነው። ይልቁንም በጣም ያሸብራል ማለቱ ይቀላል። የአበበ ቢቂላ ሀገር በቤይጂንግ የዓለም አትሌቲክስ ሻምፒዮና ምንም አልተሳካላትም። እውነት ነው። የንግስት ሳባ ወራሾች ገንዘቤ ዲባባ በሺ አምስት መቶ ማሬ ዲባባ በማራቶን አልማዝ አያራ በአምስት ሺህ ሜትር በማሸነፍ የወርቅ ሜዳሊያ ስላገኙ የኢትዮጵያ ክብር አልተደፈረም። በጠቅላላው ኢትዮጵያ ሶስት የወርቅ ሶስት የብር ሁለት የመደብ ስምንት ሜዳሊያዎች አግኝታለች። በዚህም መሰረት አምስተኛ ወራለች። ከዚህ አስቀጥሎ ውጤቱ አስከፊ ባይሆንም የእኛ ተወዳዳሪዎች አመራረጥና አሉ ከሚባሉት ሀገሮች እኩል መፎካከር አቅቷቸው እንደ ሪሞርኪዮ ኋላ ሲጎተቱ ማየቱ አስገርመናል። አመቱን በሙሉ በአውሮፓ አሜሪካ፣ እስያ የሚያሸንፉት አትሌቶች የት ገቡ? አሰልጠናቸው የምን የተባሉትስ ወጣቶች የት ናቸው? በአስር ሺህ ሜትር ወንዶቹ አስረኛና አስራ አንደኛ ስንሆን ኢማድ መርጋ አቋርጦ ወጥቷል። በስምንት መቶ ሜትር የዓለም ሻምፒዮን የነበረው መሐመድ አማን ሲያቅለበልበው መሀል ገብቶ መነቃነቅ ሲያቅተው ፊቱ የነበረውን ባላ ጋራ ሁለቴ በእጁ ስለገፋው ከውድድሩ አስወጥተውታል። እንዴት እንዲህ አይነት ስህተት ያውም ማጣሪያ ላይ መፈጸሙ ይገርማል። በማራቶን ሩጫ ሁለት ሰዓት ከአምስት ስድስት ሰባት ደቂቃ የሚፈጽሙ በብዛት ያሉበት ሀገር በወጣቱ ኤርትራዊ ግርማይ ገብረ ስላሴ በሁለት ሰዓት አስራ ሁለት ሰላሳ ስምንት አሸናፊነት ሲፈጽም የማነ ጸጋዬ በሁለት አስራ ሶስት ሁለተኛ ሲሆን ሌሊሳ ዲሳሳ ሰባተኛ፣ ብርሃኑ ለማ አስራ አምስተኛ ወጥተዋሉ። የኢትዮጵያ አትሌቲክስ በአትሌቶች ጉብዝናና ጥረት የተገነባ ነው። የትምህርት ቤት ስፖርት በመውደቁ የተነሳ እንደ ጥንቱ ጊዜ ከተማሪ ቤት ብቅ የሚሉ አትሌቶች የሉም። ወደ ሩጫው ዓለም የሚመጡት በማራቶን ተወዳድረው ሀብት ለማፍራት እንጂ ለዝና አይደለም። የአሰልጣኝ ችግር ስላለ ወጣቶችን ሞክሮ አማክሮ ወደሚስማማው አይነት ውድድር ለመምራት የሚያስችል ችሎታ ያላቸው ጉድለት አለ። አለበለዚያ በዥንግ ላይ ያየናቸው ከኬንያዎቹ ጋር ስናስተያያቸው ባሯሯጧቸው ልዩነት መኖሩን በግልጽ ማየት ይቻላል። የስፖርት መሪዎቹም ከክለብ ደረጃና ስፖርቱን የሚያውቁ መሆን አለባቸው። አገሪቱ በዘር እንደ ተከፋፈለችው ሁሉ ስፖርቱን በዘር እንዳይከፋፈል መጠንቀቅ ያስፈልጋል። የፖለቲካ ባለስልጣኖች ወይም የፓርቲ ካድሬዎች በኃላፊነት መሾም ጥቅምም ጉዳትም አለው። የሚሻለው የስፖርቱ ጉዳይ ለአዋቂ መስጠት ነው። ቻይናም ገብቷት በአትሌቲክስ ብቻ ወደ አስር የአሜሪካን አሰልጣኞች ቀጥራለች። አመሰግናለሁ አቶ ፍቅሩ ኪዳኔን። አዲሱ የካፍ ፕሬዚደንት ልዩ አማካሪ ናቸው። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰላሞንንም እንግዳውንም እናመሰግናለን። እኛ ደግሞ ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን የመጨረሻው ቅንብር ላይ ደርሰናል። ሰለሞን አባተ የሚያዘጋጀው ጤና ይሆናል። ጤና ይስትልኝ የተከበራችሁ አድማጮች ከቪኦኤ ጤና። ያሳለፍነው ሳምንት በበዙ ጤና ነክ ዜናዎች የተሞላ ነበር። አንዳንዶቹን ላካፍላቸው። ሲየራ ሌዮን ትናንት በኢቦላ አንድ ሰው ሞተባት። ላለፉት በርካታ ወራት ኢቦላ አብዝቶ ካተራመሳቸውና ካጐሳቆላቸው ወደ ሰላሳ ሺህ የሚጠጋ ቁጥር ያለው ሰው አዳርሶ ከዐሥራ አንድ ሺህ በላይ ከገደለባቸው ሦስት የምዕራብ አፍሪካ አገሮች አንዷ በሆነችው ሲየራ ሌዮን የአንድ ሰው መሞት ምን ነው ዜና ሆነ? ሴራሊዮን የመጨረሻው የኢቦላ ታማሜ ነበር ያለችውን ሰው አክማ የዛሬ ሳምንት ነሐሴ 18 ከነ ሙሉ ጤናው ከሆስፒታል በእግሩ አሰናብታ ነበር። እናም ከኢቦላ ነፃ ትባል ዘንድ ማስቆጠር የሚጠበቅባትን የአርባ ሁለት ቀናት የቅኝት ጊዜ መቁጠር ጀመረች። ቀኑ ሰኞ ነበር። እሁድ ላይ ሲደርስ ቆጠራው ከሸፈ። የ68 ዓመት ዜጋዋ ከጊኒ ጋር ሴራሊዮን በምትዋሰንበት ገጠራማ አካባቢ በኢቦላ ምክንያት መሞታቸውን የምርመራ ውጤቶች አረጋግጠውልናል ሲሉ የሀገሪቱ ዋና ሐኪም ብሪማ ካረግቦ ትናንት ለሮይተርስ አስታውቀዋል። አሁን ብሔራዊው የኢቦላ ምላሽ ማዕከል ከሴትዮይቱ ጋር ግንኙነት የነበራቸውን ሰዎች ሁሉ መሰለል፣ ማሰስና ማፈላለግ ይዘዋል። እንግዲህ ሴራሊዮን ከኢቦላ መቼ እንደምትጸዳ ዛሬ መገመት አስቸጋሪ ሆኗል። ሉ ሮሻይደር ነው ከፍሪታውን ሴራሊዮን የዘገበው። ታንዛኒያ ኮሌራ ገብቷል። ዋና ከተማይቱ ዳሬ ሰላምና በሞሮንጎሮ አካባቢዎች የዛሬ ሁለት ሳምንት የተቀሰቀሰው ኮሌራ እስካሁን አራት መቶ ሰው ይዟል ስምንቱን ገድሏል የሀገሪቱ የጤና ጥበቃ ሚኒስቴር እና የዓለም የጤና ድርጅት ደብሊውኤችኦ ይህንን የተስፋፋ ወረርሽኝ ፈጥኖ ለመቆጣጠር ጥረታቸውን ማጠናከራቸውን ትናንት አስታውቀዋል። የሞሮንጎሮ ኮሌራ ከቡሩንዲ ከሚገቡ ስደተኞች ጋር የተያያዘ መሆኑን የደብሊውኤችኦ ቃል አቀባይ ክሪስቲያን ሊንሜየር ለቪኦኤ ተናግረዋል። የሊሰ ሽላይን የጄኔቫ ዘገባ ነው። የኮሌራ ነገር ከተነሳ አይቀር አንድ በጎ ዜና ላክል። ኮሌራን ለመከላከል የሚያስችል በአፍ የሚወሰድ ክትባት በቅርቡ ፈቃድ አግኝቶ ሥራ ላይ ውሏል። የዓለም የጤና ድርጅት በአሁኑ ጊዜ ሁለት ሚሊዮን ለሚሆኑ ሰዎች የሚሰጡ መድኃኒቶችን እያጠራቀመ እንደሆነ ተሰምቷል። የሚያሳስበው የዜናው ክፍል ግን ለኮሌራ ወረርሽኝ የተጋለጡ በዓለም ዙሪያ ያሉ ሰዎች ቁጥር አንድ ነጥብ አራት ቢሊዮን ናቸው። ሰሙ አንድ ቢሊዮን 400 ሚሊዮን ሰው ነው ክትባት የሚያስፈልገው። ደብልዩ ኤች ኦ ገና ለሁለት ሚሊዮን ነው እያጠራቀመ እያሰባሰበ ያለው። ለማንኛውም ክትባቱ መኖሩስ ተስፋ አይደል? ጄሲካ በርማነች የዘገበችው ዋሽንግተን። ኤች አይ ቪ ጊዜ እያፈጀ በሄደ መጠን መከራውም እየበዛ መጥፊያውም እየቀረበ ወይም መያዣው መቆጣጠሪያው እየጠበቀ ይመስላል። በኤች አይ ቪ ኤድስ ሕክምና ላይ ላሉ ሰዎች አሁን በየዕለቱ ከሚወስዷቸውን ክብሎች የሚገላግል በመርፌ የሚሰጥ መድኃኒት ተገኝቷል። ፒአርኦ 140 የሚባለው ይህ መድኃኒት በሳምንት አንድ ጊዜ ብቻ የሚሰጥና ታካሚዎች መደበኛ ህይወታቸውን ያለ ስጋትና ጭንቀት መቀጠል እንዲችሉ የሚያደርጋቸው ነው። የፒአርኦ ሙከራ ሲደረግ ከተሳታፊዎቹ ሰዎች በ98 ከመቶ ላይ የኤችአይቪን ወይም በሰውነት ውስጥ ያለውን የቫይረሱን ቁጥር ማለት ነው ማየት ወይም በምርመራ ማግኘት እስከማይቻል ድረስ አውርዶታል። በፒአርኦ 140 ሕክምና ላይ ያሉ ሰዎች ይኸው አስራ አንድ ወር ሙሉ አንዳችም የህመም ምልክት አላዩም። ኤች አይ ቪ ታንቋል። ይህም የጀሲካ በርማን የዋሽንግተን ዲሲ ዘገባ ነው። ኢትዮጵያ ውስጥ በተለይ በምስራቅ የሀገሪቱ አካባቢዎች የዘንድሮ ኤልኒኞ የፈጠረው የዝናብ መዛባት ድርቅና የምግብ እጥረት አስከትሏል። በመላ ሀገሪቱ የእርዳታ ምግብ አጣዳፊ አቅርቦት ፈላጊው ቁጥር ወደ 4.5 ሚሊዮን አድጓል። ይህ ቁጥር የዛሬ 6 ወር ከተገመተው 2.9 ሚሊየን የ1.6 ሚሊዮን ሰው ጭማሪ አሳይቷል። በመሆኑም የኢትዮጵያ መንግስትና አጋሩ የሆኑ ዓለም አቀፍ የሰብዓዊ አቅርቦት አካላት ሰሞኑን ባወጡት አንድ ሰነድ በአጣዳፊ 230 ሚሊዮን የአሜሪካ ዶላር ወይም ወደ አምስት ቢሊዮን የኢትዮጵያ ብር የሚጠጋ እርዳታ በአስቸኳይ እንደሚያስፈልግ አሳውቀዋል። ረሃብ ወይም የምግብ እጥረቱ ለጠናባቸው አካባቢዎች ለመድረስ መንግስት የ700 ሚሊዮን ብር ወጪ በቅርቡ መመደቡ በዚሁ የጋራ ሰነድ ላይ ተጠቁሟል። ይህ በእንዲህ እንዳለ ከእነዚያ አጋር ከሚባሉት ዓለም አቀፍ አካላት አንዱ የተባበሩት መንግስታት የህፃናት መርጃ ድርጅት ከሚንቀሳቀስባቸው መስኮች አንዱ የስርዓተ ምግብ ትምህርትና የጤና አጠባበቅ መርሃ ግብር ይገኝበታል። በዚህ ዩኒሴፍ በአራት የአፍሪካ ሀገሮች ውስጥ በሚያካሂደው መርሃ ግብር ኢትዮጵያ ውስጥ በኦሮሚያ በአማራና በደቡብ ክልሎች በሀያ ወረዳዎች ላይ እየሰራ መሆኑን ይናገራል። ወይዘሮ ሰላማዊት ነጋሽ በዩኒሴፍ የስርዓተ ምግብ ባለሙያ ናቸው። ስለ መርሃ ግብሩ ጠየቅኳቸው ነበር። ይሄ የማህበረሰብ የስርዓተ ምግብ ፕሮግራም የሚተገበረው በእነዚህ ሀያ ወረዳዎች ላይ ብቻ አይደለም። በአራቱ ትልልቅ ክልሎች ውስጥ ማለትም በአምሃራ፣ በትግራይ፣ በደቡብ ብሔረሰቦች እና ህዝቦች ክልል እንዲሁም በኦሮሚያ ክልል ውስጥ ከጤና ኤክስቴንሽን ፕሮግራሙ ጋር በመቀናጀት በጤና ኤክስቴንሽን ሰራተኞች በኩል የሚተገበር ትልቅ ፕሮግራም ነው። በአጠቃላይ ከሶስት መቶ ስልሳ ወረዳዎች በላይ በዩኒሴፍ በኩል ድጋፍ ይደረጋል። ይሄኛው ስፔሲፊካሊ የሀያዎቹ ወረዳ ግን በአውሮፓ ህብረትና በዩኒሴፍ ትብብር የሚሰራ ነው። ይሄ ፕሮግራም ሲጀመር የተጀመረው እንደ ፈረንጆቹ አቆጣጠር ሁለት ሺ ስምንት ላይ ነው። ቀስ በቀስ ስኬላፕ እያደረገን የሄደው የመጀመሪያዎቹ ወረዳዎች ሰላሳ ዘጠኝ ነበሩ። በአመቱ ሀምሳ ሰባት ተጨመረ። በአመቱ ሰባ ሰባት እየተጨመረ አሁን ቁጥራቸው ወደ አራት መቶ ስልሳ አካባቢ ደርሰዋል። ባለፉት ሰባት አመታት ውስጥ ማለት ነው። አዎ ባለፉት ሰባት አመታት ውስጥ እንግዲህ የዚህ የአራት አመት ፕሮግራም አላማ በተመረጡ ሀያ ወረዳዎች ላይ የእነዚህ የአራት መቶ ስልሳው አካል በሆኑ ወረዳዎች ላይ በአውሮፓ ህብረት ድጋፍ ይደረጋል። ፕሮግራሞቹ በተለያዩ አራት መቶ ስልሳዎቹን በስፋት ስናይ በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ በራሱም ሬጉላር ሪሶርስ እየተደገፉ የሚሰሩ ስራዎች ናቸው። ስለዚህ የአውሮፓ ህብረትና የዩኒሴፍ ትብብር ከዚህ ከትልቁ ፕሮግራም ውስጥ እነዚህ ስፔሲፊክ ሀያ ወረዳዎች ላይ ትኩረት ያደርጋል ለማለት ነው። የአራት ዓመት ፕሮግራም ነው ሲባል ይሄኛው የሀያ ወረዳዎቹ የዩኒሴፍ እና የአውሮፓ ህብረት ትብብር የጀመረበትን ሁለት ሺህ አስራ አንድ በፈረንጆች አቆጣጠር ጀምሮ ስራው እየተተገበረ መሆኑን ነው የሚያመለክተው። ግን የዚህኛው ትብብር ማለትም በአጠቃላይ ወደ ሶስት ሚሊዮን ዩሮ አካባቢ ድጋፍ ተደርጓል። እነዚህ ሀያ ወረዳዎች ልክ እሱ ሲያልቅ ይሄ ፕሮጀክት ይቆማል ማለት አይደለም። የማይቆምበት ምክንያት አንደኛ ዘላቂነቱ አስተማማኝ እንዲሆን የሚሰራው ስራ ካለው የመንግስት መዋቅር እና የጤና ኤክስቴንሽን ስርዓት ጋር ተቀናጅቶ የዛ አካል ሆኖ የሚሰራ ስራ ነው በተለያየም ጊዜ ድጋፍ ሰጪ አካላት በቀጣይነት የግብአት ማሰባሰብ ስራዎች ይሰራሉ እና በዘላቂነት የሚቀጥል ስራ ነው ማለት ነው ይህ መርሃ ግብር ከአስቸኳይ ጊዜ የምግብ አቅርቦት ጋር ግንኙነት ይኖረው ይሆን ረሃብ ባለበት የስርዓተ ምግብ ትምህርትስ ምንድን ነው እና ሌሎችም ጥያቄዎች አሉኝ። ወይዘሮ ሰላማዊት በሌላ ዝግጅት ይመለሳሉ። እስከዚያው የራስዎን፣ የቤተሰቦን፣ የአካባቢውን ጤና ንጽሕናና ጽዳት ይጠብቁ። ጤና ይስጥልኝ። ለዛሬ ከቪኦኤ የጤና ሰሎሞን አባተ። አድማጮች ፕሮግራማችንን እያገባደድን ነው። በነገራችን ላይ ነገ አሉላ ያቀርባለሁ ያለውን የትንታኔ ዝግጅት እንድታደምጡ ጋብዛለሁ። አስተያየት ለዛሬ አላቀረብንም። አስተያየት ስታቀርቡ በርዕሰ ጉዳዩ ላይ ብቻ አተኩሩ እንላለን። ፀሐይ ዮሐንስን ጋብታችሁ አሁን ማጠቃለያ ዜና እናሰማለን። የደቡብ ሱዳን መንግስትና ተቃዋሚዎች ካለፈው ቅዳሜ ጀምሮ ስራ ላይ የዋለውን የተኩስ አቁም ስምምነት መመጣስ እየተወነጃጀሉ ነው። ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ሩቆ በሚገኝ መንደር ላይ 56 ሰዎችን እንደገደለ የናይጀሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሽምሸትማ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትላንት ዘግቧል። ማዕቀብ የምጥለውም የንግድ ምስጢሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ዋሽንግተን ፖስት ጋዜጣ ስማቸው ያልተገለጸ የፕሬዚደንት ባራክ ኦባማ አስተዳደር ባለስልጣንን ጠቅሶ በዘገበው መሰረት ዩናይትድ ስቴትስ በአሁኑ ወቅት ማዕቀቦችን ስለመጣሉ ጉዳይ ገና አልወሰነችም። ሆኖም በቅርቡ ይወሰናል ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሀገሪቱ ሰሜን ምስራቅ ወደምትገኘው አላስካ ክፍለ ሀገር እየተጓዙ ነው። የአሜሪካና የውጭ ሀገራት ባለስልጣኖች፣ የሳይንስ ጠበብትና የክፍለ ሀገሪቱ ተወካዮች በአርክቲኩ ክልል ስለሚታየው የአየር ንብረት ለውጥ ጉዳይ ለመነጋገር በሚደረገው ጉባኤ ንግግር ያደርጋሉ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንድ ከሚያሰማው ፕሮግራም ዛሬ ዝግጅቱን ሲ ላይ አበቃ። በአማርኛው ፕሮግራም ነገማታ ከምሽቱ 1 እስከ 1 ተኩል ከዚያም በመደበኛው ከ3 እስከ 4 ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ያስተናገድ ናችሁ እኔ አዳነች ፍስሐዬ ና አዲሱ አበበ፣ ፕሮዲሰራችን ትሌላይምበክ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህናደሩ The Voice of America. Yeah. The OA.